ከናይጄሪያ ቺቦክ ትምህርት ቤት ከተጠለፉት ልጃገረዶች 50 የሚሆኑት በህይወት መኖራቸውን የሚያመለክት የቪዲዮ ምስል ለእይታ በቃ። የናይጄሪያ መንግስትም ከቦኮ ሀራም ጋር ድርድር ሊጀምር መሆኑን አመልክቷል። በርካታ ልጃገረዶች መገደላቸውን ቪዲዮው ላይ ሲናገሩ የተደመጡ ነውጠኞች የገለጹ ሲሆን የተቀሩትን በተመለከተም የእስረኞች ልውውጥ ለማድረግ እንደሚፈልጉ ነው ያመለከቱት። ቺካ ኦዱሃ ከአቡጃ ተከታዩን አድርሶናል። አዲሱ አበባ ያቀርበዋል። ትናንት እሁድ ማለዳ በዩቲዩብ ለእይታ በቀረበው ቪዲዮ ላይ የወታደር መለያ ለብሶ ፊቱን በጨንበል የሸፈነ ነውጠኛ ይታያል። ሂጃብ በለበሱና ወደ ሀምሳ በሚሆኑ ልጃገረዶች ፊት ቆሞ በሐውሳ ቋንቋ ቦኮ ሐራም ከዚህ ቀደም ያስተላለፈውን መልእክት ደግሞ ያሰማል እና ንኩ ፌደራል ገመንት ተናጄሪያ ለናይጄሪያ መንግስት ማስተላለፍ የምፈልገው በአቡጃ በሌጎስና በማይድግሩ ያሰራቸውን ሰዎች እንዲፈታ ነው። በዚህ መነሻነት የፍትህ ተሟጋቾች በበኩላቸው ለልጃገረዶቹ ደህንነት ሲባል የናይጄሪያ መንግስት ድርድር መጀመሪያ ጊዜው ደርሷል ይላሉ። ልጃገረዶቹ በሕይወት መኖራቸው እስከ ታወቀ ድረስ ድርድር መጀመር አለበት እንላለን። ነውጠኞቹ የሚፈልጉት የታሰሩባቸው ሰዎች እንዲፈቱ ነው። ልጃገረዶቹ አንዴ ከተለቀቁ፣ ከዚያ ምናልባት መንግስት የሚፈልገውን አቅጣጫ መከተል ይቻላል። ዛሬ በመላው ዓለም የሚታየው ሀቅ መወያየትና መነጋገር በመሆኑ በሮቻችንን ለድርድር መዝጋት አንችልም። ኦላቱንጂ ኦላን ረዋዡ የቺቦክ ልጃገረዶች በቦኮ ሐራም እንደ ተጠለፉ አቡጃ ውስጥ የተቋቋመው ልጃገረዶቻችንን መልሱ የሚለው ቡድን መሪ ናቸው። ይህ የአቡጃው ቡድን ዛሬም ለልጃገረዶቹ በሰላምና በህይወት መመለስ ሙግቱን እንደቀጠለ መሆኑ ይታወቃል። ዋና ቢሮአቸው ዋሽንግተን ውስጥ የሆነው ኢማኑኤል ኦጌቤ የሰብአዊ መብት ጠበቃ ናቸው። የአሜሪካ መንግሥት የቺቦክ ልጃገረዶችን እንዳይዘነጋ አዘውትረው ያስታውሳሉ። እዚህ ላይ ትልቁን ዋናው ጥያቄ ቦኮ ሐራም በህይወት ያሉ ሰዎችን ቪዲዮ እያሳየ መንግስት ለምንድነው የማይደራደረው ነው። መንግስት መደራደር ያለበትም በህይወት ያሉ ሰዎችን ቪዲዮ ካሳየው ወገን ጋር ይመስለኛል። በህይወት ያሉ ሰዎች የሚገኙበት የቪዲዮ ስርጭት አላማ መሆን ያለበትም ያ ነው። የናይጄሪያው ፕሬዚዳንት ቃል አቀባይ ፌሜ አዲሲና ትናንት እሁድ ለቪኦኤ ሲናገሩ መንግስት ቪዲዮውን እንዳየ ወይም እንደተመለከተ አረጋግጠው ሁኔታውን በጥንቃቄ እየመረመረ መሆኑንም አክለው ገልጠዋል። የናይጄሪያው ፕሬዚዳንት ሙሐማዱ ቡኻሪ ተአማኒነቱ ከተረጋገጠ የቦኮ ሐራም መሪ ጋር ለመደራደር ችግር እንደሌለባቸው መናገራቸው አይዘነጋም። የቦኮ ሐራም አመራር በአሁኑ ጊዜ ደግሞ በአስተዳደራዊ ቀውስ ውስጥ እንዳለ ይታወቃል። ይህ በእንዲህ እንዳለ ካሜሮን በአሁኑ ወቅት ራስን ለመከላከል ተብሎ በአገሪቱ ሰሜን ክፍል የተቋቋመውን ሚሊሺያዎች እያባረረችና ስብስቡንም እያፈረሰች መሆኗ ተገልጧል። ይህ የካሜሮን እርምጃ ቦኮ ሐራም ምናልባት ከነዚህ ሚሊሻዎች ውስጥ የራሱን አባላት መልምሎ ሲያበቃ ጥቃት ሊያካሄድብኝ ይችላል በሚል ፍራቻ እንደሆነም ተገልጧል። የሰሜን ካሜሮን ክልል ገዢ ሚድጂ ያዋ ባካሪ ናቸው። በሚሊሻዎቹ በኩል ሰርጎ ቢገባስ የሚለውን የካሜሩንን ስጋት ለቪኦኤ የገለጡት ለማንኛውም አሉ፣ ገዢው በፈረንሳይኛ ቋንቋ ከሚሊሺያዎቹ መካከል መልካም ተግባር ያከናወኑትን በመለየት የሚሊሺያውን በጎ ሥራ እንዳለ ላለማቃለል ተገቢውን የቤት ሥራ ሰርተናል፣ ብስል ከጥሬ ለይተናል ብለዋል። ይህን ሲገልጹ ታዲያ ስንቶቹ በተጠርጣሪነት እንደታሰሩ ምን ያህሉ እንደተባረሩ አልተናገሩም። የአካባቢው ጋዜጦች ግን ወደ ሰባ ያህል ሚሊሻዎች በፖሊስ ቁጥጥር ስር እንደዋሉና አሁንም ምንጠራዊ እየተካሄደ እንደሆነ ጽፈዋል። ባለፈው ሳምንት የሰብአዊ መብት ተሟጓቹ አምነስቲ ኢንተርናሽናል ካሜሩን ከቦኮ ሐራም ጋር ንክኪ አላቸው ወይም ይመሳጠራሉ ብላ የምትጠረጥራቸውን ሚሊሻዎች በጅምላ ማሰሯ የመብት ረገጣ ነው ማለቱ አይዘነጋም። አሸባሪው ቡድን መጠነ ሰፊ ጥቃት የማካሄዱ እንቅስቃሴ አነስተኛ መሆኑን የገለጠችው ካሜሩን በአሁኑ ወቅት የምልመላ አቅጣጫውን ያደረገው ደግሞ በወጣቱ ላይ እንደሆነ አልሸሸገችም።